የሰኞ መጋቢት ሀያ 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። ስለ በሽታው የነበረው መረጃ ያው ደሪተል ስለነበረ ስለ በሽታው የሚታወቁ ትንሽ በተወሰኑ ባለሙያዎች ላይ የተጋነነ ስርዓት ነበረ። የሰማችኋቸው ዶክተር መታሰቢያ መስፍን የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ናቸው። ኮቪድ-19 ወረርሽኝ በሕክምና ባለሙያዎች ላይ እያሳደረ የሚገኘውን ጫና በሚዳስሰው መሰናዷችን ከተናገሩት የተቀነጨበ ነው። ሙሉ በአብይ ርዕሳችን ይቀርባል። የቴክኖሎጂ ኩባንያዎች እና የማህበራዊ ትስስር ተቋማት በሐሰተኛ መረጃ ስርጭት ዙሪያ ያላቸውን ሚናና ዩናይትድ ስቴትስ በዚህ ዙሪያ ልታወጣ ስለተዘጋጀችው የህግ ማዕቀፍ የሚዳስስ ዘገባም ይኖረናል። ሰላም፣ ጤና ይስጥልኝ፣ እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በኢትዮጵያ ከዛሬ መጋቢት 22 2013 ዓ ም ጀምሮ መስከረም 25 2013 ዓ ም የወጣው መምሪያ ቁጥር 30 ስራ ላይ እንደሚውል ጠቅላይ አቃቤ ሕግ አስታወቀ። በመምሪያ ሰላሳ ውስጥ የተጠቀሱት አስገዳጅ የሚደረጉ የአፍና የአፍንጫ መሸፈኛ ማስክ፣ ርቀትን መጠበቅ፣ የእጅ ማጽጃ ሳኒታይዘርን መጠቀምና ሌሎች ጉዳዮችን ያካተተ ነው። በመምሪያው በተቀመጠው መሰረት የማህበራዊ ክውነ ቶች፣ ሰርግ ለቅሶና መሰል መርሃ ግብሮች ከ50 ሰው ባልበለጡ ብቻ ይከናወናሉ ሲል ጠቅላይ አቃቤ ሕግ አስታውቋል። ዘገባውን ያደረሰችን ፀሐይ ዳምጠውናት የአማራ ብልጽግና ፓርቲ የምርጫ ቀስቀሳ ማስጀመሪያ መርሃ ግብር ትላንት በክልሉ ዋና ዋና ከተሞች ተካሂዷል። ፓርቲው መርሃ ግብሩን የምርጫ ምልክቱን እንዲሁም ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ያቀረባቸውን እጩዎች ለህዝብ ማስተዋወቁም ተገልጿል። ዜናው የአስቴር ምስጋናው ነው። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ስሙን በማጥፋትና በመከፋፈል ብልጽግና ፓርቲን ከሰሰ፣ ብልጽግና ፓርቲ ደግሞ በፓርቲ ውስጥ ያለው ክፍተት ለህዝብ ማሳወቅ ፓርቲውን ስም ማጥፋት አይደለም ሲል በጉዳዩ ላይ ምላሽ ሰጥቷል። ኦብነግ አመራሩን መቀየሩን ባለፈው ወር ማሳወቁን በአንዳንድ የሀገር ውስጥ የመገናኛ ብዙኃን ተዘግቦ የነበረ ቢሆንም የአመራር ለውጡን ግን የምርጫ ቦርድ እስካሁን ድረስ አልተቀበለውም። ዜናው የአዲስ ቸኮል ነው። የሱዳን መንግስት በደቡባዊው የኑቢያ ተራሮች ክፍለ ግዛቱ ከሚንቀሳቀስ አንድ ዋና ሽምቅ ተዋጊ ቡድን ጋር ወደ ሰላም ስምምነት የሚያመራ ሰነድ በትላንትና እለት መፈራረሙ ተገለጠ። ሁለቱ ወገኖች የተፈራረሙት ሰነድ የእምነት ነጻነት ለዜጎች ሁሉ የሚያረጋግጥና ሃይማኖትን ከመንግስት አስተዳደር የሚለይ የሰላም ስምምነት ላይ ለመድረስ የሚያስችል አንድ እርምጃ መሆኑም ተነግሮለታል። ሰነዱ መፈረሙ በጀኔራል አብዱልፈታህ አልቡርሃን የሚመራው የጋራ ስልጣን መንግስት በሀገሪቱ ዙሪያ ከሚንቀሳቀሱ አማጺ ቡድኖች ጋር ስምምነት በመፍጠር በሀገሪቱ ለአያሌ አመታት ለብዙ ሚሊዮን ሰዎች መፈናቀልና ለብዙ ሺዎች መገደል ምክንያት የሆኑትን ግጭቶች ለማክተም ከተያዘው ጥረት አንድ ዋና እርምጃ ተደርጎም ታይቷል። የሱዳን መንግስት ባለፈው የአውሮፓውያን 2020 ዓ.ም በዳርፉር የሚንቀሳቀሱ ቡድኖችን ጨምሮ ከበርካታ ሽምቅ ተዋጊ ቡድኖች ጋር ስምምነት ላይ መድረሱ ይታወሳል። በሞዛምቢክ ሰሜናዊ ክፍለ ግዛት ፓልማ ውስጥ ከአራት ቀናት በፊት ተቀናጅተው በተካሄዱ ጂሀዳዊ ጥቃቶች በርካታ ሰዎች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። ትላንት የመከላከያ ሚኒስትሩ ቃል አቀባይ ለጋዜጠኞች በሰጡት መግለጫ ባለፈው ረቡዕ አሽከርካሪዎቹ ፓልማ ሰርገው በመግባት ባደረሱት ጥቃት በርካታ ሰዎች ገድለዋል ብለዋል። ከተገደሉት መካከል ከጥቃቱ በማምለጥ በአንድ ሆቴል ተደብቀው የነበሩ ሰዎች ከከተማዋን ለማስወጣት በማጓጓዝ ላይ ሳለን በደረሰ የደፈጣ ጥቃት የተገደሉ ናቸውም ብለዋል። ቃል አቀባዩ አክለውም ባለፉት ሶስት ቀናት የመንግስት የጸጥታ ኃይሎች ከከተማዋ በመቶዎች የተቆጠሩ የሀገሪቱ ዜጎችና የውጭ ሀገር ሰዎችን ማስወጣቱን ቅድሚያ ትኩረት ሰጥተው እየሰሩ መሆናቸውንም አመልክተዋል። ካቦ ደልጋዶ በምትባለው የነዳጅ ማውጫ እንቅስቃሴ መናኸሪያ በምትሆነው ከተማ ረቡዕ ዕለት ቁጥራቸው ያልታወቀ ታጣቂዎች ጥቃት ከፍተው ወደ ሁለት መቶ የሚጠጉ ሰዎች በከተማዋ የሚገኝ ሆቴል ሲደበቁ ብዙዎች በየጫካው ተሸሽገዋል። የስዊስ ካናል የባህር መተላለፊያን ለቀናት ዘግቶ የቆየው ግዙፉ የንግድ መርከብ ሰማኒያ ከመቶ ወደ ቀኝ ለማዞር ችለናል ሲሉ የባህር መስመሩ አስተዳደር ባለስልጣናት ተናገሩ። ዛሬ ማታ የባህር ማዕበሉን ሲበረታ ደግሞ ጎታች ጀልባዎችን ስበው ፊቱን በትክክለኛው አቅጣጫ መስመር በማስያዝ እንቅስቃሴያቸውን ይቀጥላሉ ሲሉም አስታውቋል። ይህ ከሆነ ለስድስት ቀናት ተዘግቶ የቆየው የባህር መተላለፊያ መንገድ እንደሚከፈት ተ። ተስፋ ሰጥቷል። አድማጮች ለሰዓቱ ያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪይ መርሃ ግብሮች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረሙ ከዋሽንግተን ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 79ን በመጠቀም ዋትሳፕ ላይ አድርሱን አሁን ወደ ቀዳሚው ዝግጅታችን እንለፍ ኮቪድ-19 ዓለም አቀፍ ወረርሽኝ ከሆነ አንድ ዓመት አስቆጠረ። ያለፈው አንድ ዓመት በብዙ ግራ መጋባቶች የተሞላና ና ስለ ወረርሽኙ ለማወቅና ለመከላከል ርብርቦች የነበሩበት ነው። ለዚህ ርብርብ የአንበሳውን ድርሻ የሚወስዱት ደግሞ ከፊት ሆነው ከማይታወቀው ጋር ሲታገሉ የቆዩት የሕክምና ባለሙያዎች ናቸው። ይሁንና ከኮቪድ-19 ጋር ሲታገሉ የሚውሉት ሐኪሞች ከአንድ ዓመት በኋላ በስራ ጫና ለሚመጣ ጭንቀትና መዳከም ወይም በእንግሊዝኛው በርናውት መጋለጣቸው በዓለም ዙሪያ እየተነገረ ነው። በኢትዮጵያም የቫይረሱ ስርጭት እጅግ እየጨመረ ከመምጣቱ ጋር ተያይዞ ሐኪሞች አሁንም ድረስ በከፍተኛ የስራ ጫና ውስጥ ይገኛሉ። ኤደን ገረመው በዚህ ዙሪያ በቅዱስ ጴጥሮስ ሆስፒታል የኮቪድ-19 ጽኑ ህሙማንና ድንገተኛ ክፍል ባልደረባ የሆኑ ሐኪሞችን አነጋግራ ኮቪድ-19 በህክምና ባለሙያዎች ላይ እያሳደረ ስላለው ጫናና ሆስፒታሎቹ እየወሰዱት ስላለው እርምጃ ተከታዩን አሰናድታለች። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን ያለፈው አንድ አመት ውስጥ የተፈጠረው የኮቪድ-19 ወረርሽኝ በህክምና ባለሙያዎች ላይ ከዚህ ቀደም አጋጥሟቸው በማያውቅ መልኩ ከባድ የሆነ የአካልና የስነ ልቦና ጫና እንደፈጠረባቸው ያስረዳሉ። ስለ በሽታው የነበረው መረጃ ነው ይ ስለ ነበረ ስለ በሽታው የሚታወቁ ተምር በተወሰኑ ባለሙያዎች ላይ የተጋነነ ፍርሃት ነበረ። ስለዚህ ያ የተጋነነ ፍርሃት ምን ያመጣል? የግል የበሽታ መከላከያ ቁሳቁሳ አላግባብነት ናዝቶ መጠቀም እንደዚህ አይነት ነገሮች እናያለን። አንዳንዴ ቀላል ነገሮች እንደዚህ እንደዚህ ስራዎች ይሰሩ ምናምን ስንል የባህሪ ለውጦች በቀላሉ በተወሰኑ ባለሙያዎች ላይ ቢሆን የሚታየው ድሮ ከነበራቸው በስራ ከነበራቸው ባህሪ ትንሽ ለየት ያሉ ነገሮች እናያለን። በጣም ደግሞ እየተራዘመ ነገሩ እየቀጠለ ከዛ ከስድስት ወር እንደዚህ በኋላ ደግሞ ስራ ላይ በጣም ከምግቤት የተነሳ ይሄ የመሰላቸት ፋቲግ ድክም የማለት አይነት ነገሮች ስለነበሩ በየ ጊዜው ይሄንን ከበሽታው ጋር ያለውን ስልሚያ ሁሌ ያው ባለሙ ባለሙኖች በተሻለ የስለን ቆራ ሞራል መግባት አለባቸው፣ ይህን ነገር እናልጠዋለን ይሸገረዋለን የሚል ማሰብ ስለነበረብን ያን ለማድረግ ነው ጥረት እያደረገ ነው የነበረው። ዶክተር ትግስት ተስፋዬ በአዲስ አበባ ኮቪድ አስራ ዘጠኝ ፊልድ ሆስፒታል ውስጥ የድንገተኛ ና የጽኑ ህሙማን ክፍል የክሊኒካል አገልግሎት ዳይሬክተር ናቸው። ኮቪድ አስራ ዘጠኝ ከገባበት ጊዜ ጀምሮ በሐኪሞች ና በተለይም በነርሶች ላይ እጅግ ከፍተኛ የሆነ የስራ መደራረብ ና ድካም ያስከተለ መሆኑን ጠቅሰው፣ ሁኔታውን ያባሰው ደግሞ ህሙማን ተነጥለው በሚቆዩባቸው ጊዜያት እነሱን የሚያግዝ አስታማሚ አለመኖሩ ነው ይላሉ። በፊት የምናያቸው ኬዞች ብዙም ሲቪር ኬዞች አልነበሩ። ጽኑ ህሙማን ውስጥ የሚፈልጉ ኬዞች አልነበሩ። አብዛኞቹ በሲምፕል አይሶሌሽን እና ትሪትመንት ብቻ በቃ አይሶሌት መደረግን ብቻ ለይቶ መቆየቱ ብቻ ነበር የሚፈልጉት። አሁን ግን የምናየው ነገር ከሱ ኮምፕሊትሊ ተቃራኒ ነው። ምንድን ነው አብዛኞቹ የሚፈልጉት ኦክሲጅን ሪኳርመንት አላቸው። ኦክሲጅን ይፈልጋሉ። ከኦክሲጅን ሪኳርመንት ተጨማሪ ደግሞ የመተንፈሻ ማሽንን የሚፈልጉት አካባቢዎች ቁጥር በጣም በእጅጉ እየጨመረ ነው። የአገሪቱ ካፓሲቲ ደግሞ ወይም የአገሪቱ አቅም ደግሞ በጣም በጣም ማለት ውስን ነው። በዚህ አቅም ማለት ነው። እሱ ብቻ ሳይሆን ጽኑ ህሙማን ውስጥ ያሉት ታካሚዎች ራሱ ቁጥር በጨመረ ቁጥር የጽኑ ህሙማን ያለንም ስፔሻሊስቶች ቁጥር ደግሞ በጣም ውስን ነው። እሱ ራሱ እንደምናውቀው ኦቨርታይም ወይም የስራ ጫና ነው እነሱ ላይም እየጨመረ ነው። ውስን ሰው ስለሆነ ያለን እነሱ ተከታታይ ያለምንም እረፍት እንዲሰሩ እያስገደድናቸው ነው። ስፔሻሊ ደግሞ ነርሶችም ስሞት ላይ ብቻ ሳይሆን ይሄ ነገር የነርሲንግ ኬራችንም ላይ ታላቅ ጫና የሚያደርገው። ምክንያቱም ጽኑ ህመም ሲገቡ ምንድን ነው የሚደረጉት? አብዛኞቹ አንድ ለአንድ ነው፣ አንድ ነርስ ለአንድ ታካሚ የምናደርገው ስታንዳርዱም እንደዛ ስለሚያደርግ ማለት ነው። እራሳቸውን አያውቁም አብዛኞቹ። ስለዚህ እራሳቸውን የማያውቁ ከሆነ ደግሞ የሚያገላብጣቸው ያስፈልጋል። በየሁለት ሰዓቱ ምግብ መመገብ አለ፣ መድኃኒት መስጠት አለ። በጣም ማለት ጫናው በየጊዜው ስፔሻሊ እንደው ነርሶቻችን ላይ በጣም በጣም በጣም እየበዛ ነው ይመጣል። ዶክተር ትግስት አክለውም አንድ የሕክምና ባለሙያ በአንድ ዙር ሀያ አራት ሰዓት እንደሚሰራና በተለይም በጽኑ ህሙማን ክፍል ውስጥ ያለው ሙሉ ለሙሉ አካልን መሸፈን የሚጠይቀው የሐኪሞች ልብስ በራሱ ሁኔታውን አድካሚ ከሚያደርጉት ነገሮች ውስጥ አንዱ መሆኑንም ይገልጻሉ። አንድ ሺፍት ነው የሚጠበቀው አንድ ሐኪም ወይ አንድ ነርስ በፊልድ ሆስፒታል ውስጥ የሚሰራው ለስድስት ሰዓት ነው በየስድስት ሰዓቱ መቀየር አለበት። ምክንያቱም የአይሲዩ ልብስ ሙሉ ሰውነት የሸፍን ሀዝማሶት የምንለዋለን። እሱ ልብስ ውስጥ ተቀምጠሽ ማክሲመም ልትቆይ የምችል ከስድስት እስከ ስምንት ሰዓት ነው። ስምንት ሰዓት ብዙ ጊዜ በቃ ማለት የሚቻል አይደለም። ስለዚህ በየስድስት ሰዓቱ ነው አሁን ስታፎን እየቀየርን ያለ ነው። ወይም እኔም ደግሞ የምሰራው በየስድስት ሰዓቱ ግን ይሄን ስልሽ ደግሞ በእሱ ከስድስት ሰዓት በኋላ ወጥተን እናርፋለን ሳይሆን፣ በተፈለግሽበት ሰዓት ደግሞ ተመልሰሽ ትገናለን ስለዚህ the ICU. He's ማንኛውም ነገር ችግር ካለ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን በሽታው እንደገባ ሰሞን በህክምና ባለሙያዎቹ ላይ ስለ በሽታው ካለመረዳትና ለቤተሰቦቻቸውም እንዳይ የነበራቸውን ከፍተኛ ፍርሀት አስታውሰው ለስምንት ወራት ያህል የህክምና ባለሙያዎቹ ከቤተሰቦቻቸውና ከግላዊ ህይወታቸው በመራቅ በካምፕ እንደቆዩና ያም የራሱ ጫና እንደነበረው ይገልጻሉ። ቴዞ እንደገባ ለስምንት ወር አካባቢ ባለሙያዎች ከቤተሰባቸው ተለይተው ካምፕ ውስጥ ገብተው ነበር የሚኖሩት። ወደ መስከረም አካባቢ ነው ከካምፕ የወጡት። በዛ ጊዜ ሁን የነበረው ችግር ምንድን ነው? አንደኛው በቤተሰቦቻቸው ተለይተው ለጣም ለረዥም ጊዜ ነው የቆዩት። አንዳንድ አስፈላጊ የሆኑ ነገሮች ካምፕ ውስጥ ቢሟሉም ግን ያን ያህል ቤትን የሚጠካ አልነበረም። ከዛ ጋር ተያይዘው ነበሩ ሌላው ደግሞ ሁሌ ስለ ኮሮና ቫይረስ እያሰቡ ስለዛና ስለቆዩ አንዳንድ የስነ ልቦና ጫና ውስጥ ነበሩ። እነዚህን ችግሮች ለማቃለልም ሆስፒታሉ የቤተሰብና የማህበረሰብ ድጋፍ ቡድን በማቋቋም ባለሙያዎቹ የስነ ልቦና ድጋፍ እንዲያገኙ በማድረግና በተጨማሪም ሙያተኞቹ ያለባቸውን አካላዊ መዳከም ለመቀነስም የሰዓት ማሻሻያዎችን በማድረግ እየሰሩ መሆኑን ያስረዳሉ። እንግዲህ እነሱን ለማቃለል አንደኛ እኛ አንድ ሆስፒታል እንድረበር ብናረገው በሆስፒታላችን ሳይካትሪስት አለ፣ እና ሳይካትሪስታችን የምትመራው ቲም አለ። የፋሚሊ ሶሻል ኢንድ ስታፍ ሰፖርት የሚባል ቲም አለ። የቤተሰብ እና የማህበረሰብ ድጋፍ ድጋፏ ለባለሙያዎቹ ማለት ነው። እሱ የሚያደርግ ቡድን ነበረም። ቡድኑ ምንድን ነው የሚያደርገው? ባለሙያዎቹ በስልክ ማነጋገር ሲፈልጉ በስልክ ያናግሩና አንዳንዴ ስለ ኮሮና ምክር ይሰጣቸዋል። ያው ደግሞ ፕሮግራሞች እያዘጋጁ ትሬኒንጎችም እየተዘጋጁ እንደዚህ ያለውን ጭንቀት ለማጋራት ወይም ደግሞ እነሱ ላይ ትንሽ ለማቅለል ሙከራ ተደርጎ ነበር። ሌላ እናደርግ የነበረው ምንድን ነው የባለሙያዎቹን የሚሰሩበትን ሰዓት የተለያዩ ሽፍቶች በመጠቀም ከበሽተኞች ጋር የሚቆዩትን ጊዜ የበሽተኞቹን አገልግሎት ማግኘት የለባቸውን ሕክምና ሳያጓድል ገገቡበትን መርሃ ግብሮች እና ክፍለ ጊዜዎች አጭር አጭር በማድረግ ከልብሱም ጋር እዛን ሲቆዩ ከሚሰማቸው ስሜት ጋር እንዲሁም ደግሞ ከየቦታ ቦታ በማቀየር መደበኛ በሆነ ሁኔታ እያዛዛር ነበረ የምንጠቀመው። እንደዚህ በማድረግ ነገሮቹን ለማቅለል ተሞክሯል። ያው በሽታው ሲመጣ ከነበረን ፍራት አንፃር። ባለሙያዎችም እነዚህ አጋጣሚ እንደሁም ማመስገን ይፈልጋሉ። ዓለም አቀፉ የነርሶች ምክር ቤት ከመስከረም ወዲህ የኮቪድ አስራ ዘጠኝ ህሙማንን በማገዝ ላይ የሚገኙ የህክምና ባለሙያዎች የስነ ልቦና ጭንቀት መጨመሩን ያስታወቀ ሲሆን በአጠቃላይ በዓለም ዙሪያ ያሉ የጤና ባለሙያዎችም ለማስቱራማ ወይም ለወል የስነ ልቦና ጭንቀት መዳረጋቸውን ገልጿል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኢዴንን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ፌስቡክ መረጃዎችን የሚያጣሩ ባለሙያዎችን እየቀጠረ ትዊተር መረጃዎች ላይ ምልክት እያስቀመጠ፣ ጉግል ደግሞ ሐሰተኛ መረጃ ያላቸውን ምስሎችን ከድኅረ ገጹ ላይ እያወረደ ቢሆንም የሐሰተኛ መረጃ ለእነዚህ ቴክኖሎጂ ኩባንያዎች የማይጠፋ ችግር ሆኖባቸዋል። የዩናይትድ ስቴትስ ሕግ አውጪዎች አዲስ የመቆጣጠሪያ ደንብ ለማውጣት እየተነጋገሩ ባሉበት ወቅት ትልልቆቹ የማህበራዊ ሚዲያ ተቋማት የሐሰተኛ መረጃዎች ስርጭትን እንዲቆጣጠሩ ግፊት እየተደረገባቸው ነው። ዘገባው የቲና ቲርነህ ነው፣ ቀጥሎ ይቀርባል። አዲሱ የዩናይትድ ስቴትስ ፕሬዝዳንትና ምክር ቤታቸው የቴክኖሎጂ ኩባንያዎች ጽንፈኝነትንና የሐሰተኛ መረጃ ስርጭትን ከአገልግሎታቸው ላይ እንዲያጠፉ የተጠናከረ ግፊት እያደረጉ ነው። ህግ አውጪዎችም እርምጃ ለመውሰድ ተዘጋጅተናል ይላሉ። ታሪክ እንደሚያሳየው ብዙ ወሬዎች ተወርተዋል ወደ ተግባር ግን መሄድ አልቻሉም። ስለዚህ ትርጉም ያለው ለውጥ ለማምጣት ምክር ቤቱ ምናልባት በቅጣት ሊያስገድዳቸው ይገባል። በቅርቡ በአሜሪካው ምክር ቤት ቀርበው ቃላቸውን የሰጡት የፌስቡክ ትዊተርና የጉግል ባለቤት የሆነው አልፋቤት ስራ አስኪያጆች በድኅረ ገጾቻቸው ላይ የሚሰራጩ ሐሰተኛ መረጃዎችን ለማጥፋት ወስደናል ያሏቸውን እርምጃዎች አስረድተዋል። ፌስቡክ ለምሳሌ ኮቪድ-19ና ክትባቱ ዙሪያ የተሰራጩ 12 ሚሊየን ሀሰተኛ መረጃዎችን ማውረዱን የገለጸ ሲሆን በዚህ ዙሪያ የሚሰሩ 35 ሺህ ሰራተኞች እንዳሉትም ተናግሯል። እነዚህ እርምጃዎች ግን የማህበራዊ ሚዲያዎችን አልጎሪዝም በመጠቀም ሰዎችን ጽንፈኛ ለሆኑ አስተሳሰቦች ከማጋለጥ አልፈው በምክር ቤቱ ላይ የተቃጣው ጥቃት አይነት ድርጊት እንዲከሰት እያደረጉ ነው ብለው ለሚያምኑት የምክር ቤቱ አባላት ብዙም አጥጋቢ አይመስሉም። ማይክል ዶያል፣ በምክር ቤቱ የዲሞክራት ተወካይ፣ ጥቃቱን ያነሳሳው እንቅስቃሴ የተጀመረውና የተገፋፋው በእናንተ መድረክ ነው። ከህብረተሰቡ ደህንነትና ጤና፣ ከሀገራችንና ከዲሞክራሲያችን ይልቅ በገጻችሁ ላይ ያለው ግንኙነትና የምታገኙትን ትርፍ መርጣችኋል። Your platforms are my biggest fear as a parent. I'm a mom of three school aged kids. It's a battle for their development, a battle for their mental health, and ultimately a battle for their safety. እንደ ወላጅ የእናንተ የትስስር መድረኮች ትልቁ ፍርሃቴ ናቸው። ሶስት እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአእምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማቹ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ፣ ወዴት እንደሚያመራቸውም አይቻለሁ። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም። ሐሰተኛ መረጃዎችን እየተዋጉ ሰዎች ሀሳባቸውን በነጻነት እንዲገልጹ ማድረግ እጅግ ከባድ እንደሆነ ሦስቱ አመራሮች አስረድተዋል። ይሄ በብዙ መልኩ ኅብረተሰብ ውስጥ ያለው ችግር ነጸብራቅ ነው ሲሉም ማርክ ዙከንበርግ ተናግረዋል። አሁን የምናየው መከፋፈል ፖለቲካውና የዜና አውታሮች አሜሪካኖችን በመለያየት ያደረሱት ውጤት ነው ብዬ አምናለሁ። ህግ አውጪዎች በማህበራዊ ትስስር ገጾች ላይ ለሚወጡ ሁከት ቀስቃሽ ንግግሮችና የሰዎችን ህይወት እየቀጠፉ ላሉ የሐሰተኛ መረጃ ስርጭቶች ኩባንያዎቹን ተጠያቂ ለማድረግ እያሰቡ መሆኑን ግልጽ ቴክኖሎጂ የተሰኘ ፕሮጀክት ዳይሬክተር የሆኑት ኬቲ ፓውል ያስረዳሉ። The question is, how can these companies be held liable in a way that actually incentivizes them to take meaningful steps to reduce harmful content on their platforms? <laughs> ነገር ግን እንደ ዲሞክራሲና ቴክኖሎጂ ማዕከል ስራ አስኪያጅ አሌክሳንድራ ጊቨንስ ያሉ አስተያየት ሰጪዎች ይህ አይነት እርምጃ ኩባንያዎቹ ንግግርን በከፍተኛ ሁኔታ ሳንሱር እንዲያደርጉ ሊያደርጋቸው ይችላል ሲሉ ስጋታቸውን ይገልጻሉ። ሪስክ ለፖለቲካ ነክ ወይም ጽንፈኛ ንግግሮች ኩባንያዎቹ ተጠያቂ የሚሆኑ ከሆነ የሚያደርጉት ማስተካከያ ወደ ሌላ አቅጣጫ እንዲሄዱ ሊያደርጋቸውና ሀሳባቸውን እንዲገልጹ የሚፈልጓቸውንም ድምጽ ሊያፍኑ ይችላሉ የሚል ስጋት አለ። እርግጡ ነገር የማህበራዊ ትስስር ተቋማት የሐሰተኛ መረጃዎች ስርጭትን ለመግታት እርምጃ እንዲወስዱ ግፊት እየተደረገባቸው መሆኑ ነው። የህግ አውጪዎቹም የቴክኖሎጂ ኩባንያዎቹ ያንን እንዲያደርጉ እንዴት እንደሚያስገድዷቸው እየተመካከሩ ነው። በቲና ቲርነ ለቀረበው ዘገባ ስመኞች የቆየ ከፌርፋክስ ቨርጂኒያ። አዲሱ ትውልድ ድምፅ የሆነው ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ስርጭቱን እንደቀጠለ ነው። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። የስፖርት ሰዓት ላይ ደርሰናል። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ስፖርት ወሬዎችን አጠናክሮ ወደ እናንተ ሊያደርስ ተዘጋጅቶ እየጠበቀ ነው። ወደዛው እንለፍ። በሳምንቱ አጋማሽ ላይ ያስመዘገበውን ድል ተከትሎ የኢትዮጵያ እግር ኳስ ብሔራዊ ቡድን በመጪ ዓመት ካሜሮን ያውንዴ ላይ በሚዘጋጀው የአፍሪካ ዋንጫ ላይ ለመሳተፍ ያለውን እድል አስፍተዋል። ባህር ዳር ላይ የማደጋስካር አቻውን የገጠመው ብሔራዊ ቡድኑ አራት ለዜሮ አሸንፏል። አማኑኤል ገብረ ሚካኤል፣ አቡባከር ናስር፣ ጌታነ ከበደና ሽመልስ ከበደ የኢትዮጵያን የጎል እሩምታዎች አከታትለዋል። ከድሉ በኋላ አይቬሪኮስን በመከተል በምድብ ኬ ውስጥ ሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በነገ ሁለት የሚደረጉ ጨዋታዎች ከስምንት ዓመት በኋላ ወደ አፍሪካ ዋንጫ መመለስ አለመመለሷን ይወስናሉ። በነገው ዕለት አቢጃን ላይ ኢትዮጵያ የአፍሪካ ዋንጫ ተሰላፊ መሆኑን ከወዲሁ ያረጋገጠውን የአይቨሪ ኮስት ብሔራዊ ቡድን ትገጥማለች። ኢትዮጵያ በዚህ ጨዋታ ላይ ካሸነፈች ወይንም ደግሞ አቻ ለአቻ ከወጣች የአፍሪካ ዋንጫ ተሰላፊ ትሆናለች። በሌላ በኩል ማዳጋስካር ቶማሲና ላይ ከኒጀር የምትጫወተው ማዳጋስካር ባለድል ለመሆን ከፍተኛ ትጋት ይጠበቅባታል። ከድል በተጨማሪ ከአይቨሪ ኮስት ጋር የምትገጥመው ኢትዮጵያ ካልተሸነፈች በስተቀር ብሔራዊ ቡድኗ በአፍሪካ ዋንጫ ላይ የመሳተፉ ነገር አጠራጣሪ ይሆናል። በሳምንቱ መጨረሻ በጣሊያን ሀገር ሳንቪቶሬ ኦላና በተደረገ የሀገር አቋራጭ ውድድር ኢትዮጵያውያንና ኬንያውያን ድል ቀንቷቸዋል በወንዶች አስር ኪሎ ሜትር ከኢትዮጵያ ንብረት መላክ አንደኛ እንዲሁም ሞክታር ኢድሪስ ሶስተኛ ሲወጡ ኬንያዊው ሊዮናርድ ቤት ደግሞ ሁለተኛ ደረጃን ይዘዋል በሴቶች ስድስት ነጥብ ሁለት ሀገር አቋራጭ ሩጫ ውድድር ላይ ፀሐይ ገመቹ ከኢትዮጵያ አንደኛ ስትወጣ ቢትሬስች ቤት እና ቪላ ቺሌንጋያት ከኬንያ ተከታትለዋት ገብተዋል ሁለተኛና ሦስተኛ ደረጃንም ይዘዋል ኢትዮጵያውያን የእግር ኳስ ደጋፊዎች በተደሰቱበት ሳምንት የዩናይትድ ስቴትስ ብሔራዊ ቡድን ደጋፊዎች ግን ሀዘን ገብቷቸዋል። የዚህ ምክንያቱ ደግሞ ብሔራዊ ቡድናቸው በመጪው የጃፓን ኦሎምፒክ ላይ ለመሳተፍ የሚያበቃውን ድል አለማስመዝገቡ ነው። ብሔራዊ ቡድኑ የሰሜን ማዕከላዊና ካሪቢያን ሀገሮች የእግር ኳስ ማህበር የኦሎምፒክ ማጣሪያ ውድድር ላይ በሆንዱራስ ተሸንፏል። ዋን ካርሎስ ኦብሪጎንና ሉዊስ ፓልማ ለሆንዱራስ ጎሎቹን ሲያስቆጥሩ ጃክሰን ዌል ደግሞ ለዩናይትድ ስቴትስ አንድ ጎል አስቆጥሯል። የብሔራዊ ቡድኑ አሰልጣኝ ጄሰን ክሬስ

ጓዝ ውጭ ያለልህ ችግር ደህና ሰንብት። እንጃል እንጃል እንጃል ደስታዬ፣ አዲሱ ጓዴ፣ የሩቅ ዘመዴ በል ግባ ግባ እባክ ግባ በሞቴ It's na a legitimate, it's legitimate, a legitimate, legitimate, a legitimate, የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባት በሌሎችም ባልደረቦቻችን ስም የምንሰናበታችው በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሸት። ስመንሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰይበለን መልካም ምሽት። حتى لو كانت واتو I let it know, but to not to not I 爱情。